የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡ ሐምሌ 17 2011 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የኢትዮጵያ ምርጫ ቦርድ የተለያዩ ማሻሻያዎች የተደረጉበትን አዲስ ረቂቅ በተመለከተ ከሕዝብ እንደራሴዎች ጋር ሲወያይ ውሏል። ዋና ቁም ነገሩ በጣም ጠለቅ ያለና ሞቅ ያለው ተደርጓል። ከምርጫ አርቃቂዎቹ አንዱና የብሔራዊ ምርጫ ቦርድ አባል ዶክተር ጌታውን ካሳ ናቸው። የጉዳዩን ዝርዝር ቆየት ብለን እናሰማችኋለን። በርካታ የሕግ ተማሪዎች የሕግ ባለሙያዎችና በሀገራችን ህግ ጉዳይ እውቀት ይኑረን የሚሉ ዜጎች የሚጎበኙት አውታር አለ። አቢሲኒያ ሎው ይባላል። መቀሌ ዩኒቨርስቲ በነበርኩበት ሰዓት ህጎች ስንፈልግ በድረገጽ አማካኝነት ማግኘት አለመቻላችን ህጎቹን የመሸጫ ሱቅ የነበረው ቡክ ብርሃንና ሰላም አራት ኪሎ አንድ ቦታ ነበረ። በዚህ የበይነ መረብ ላይ አውታር መስራች የሆነውን የህግ ባለሙያ ሊቁ ወርቁን የሰማነው አብሮን ያመሻል። ከዚህ በተጨማሪም ዛሬ ብርሃናማ ሀሳቦች ያላቸው ወጣቶችን ከተለያየ መስክ ይዘናል። አንደኛዋ በስርዓተ ምግብ ላይ ያተኮረ ለማህበረሰብ የሚበጅ አገልግሎት የሚሰጥ ድርጅት አጋር መስራች የሆነችው ሜላት ዮሴፍ ናት። ወደ አምቦ ከተማ አቅንተንም የምናገኛቸው ወጣቶችም አሉ። ሀብታሙ፣ ከሁሉ በፊት የምናስቀድመው ግን አጫጭር ዜናዎችን ነው። በአዲስ አበባ ከተማ በሚገኘው የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የአማራ ብሔራዊ ንቅናቄ ፓርቲ አመራሮችን የችሎት ውሎ ለመከታተል የተገኙ ሀያ ስምንት የሚሆኑ አባሎቻቸውና ደጋፊዎቻቸው ታፍሰው መታሰራቸውን የንቅናቄው የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምጽ ተናገሩ። አማራነትና እውነት አይታሰርም የሚል ቲሸርት የለበሱትን ነው ያሰሩብንም ብለዋል። ለማሳየት በአማራነታቸው ነው የታሰሩት በአማራነታቸው ነው የአማራ ብሔርተኝነት በማዘንጥ ናቸው። ያብና አመራሮችና አባላት በመሆናቸው የአማራ ሚዲያ ጋዜጠኞች መሆናቸው አማራ ሆነው ጠበቃ መሆናቸው አማራ ሆነው በልዩ ልዩ የአክቲቪዝምና የሰብዓዊ ጉዳይ ከሚሳተፉ ሰዎች ስለሆኑ የታሰሩት የታሰሩት በአማራነታቸው ነው የሚለውን አዳርነት ለማሳየት ነው ቲሸርቱ የተለበሰው። ይህ ቲሸርት በመልበሳቸው ደግሞ አንድ የታፍሶ ከሜዳ ላይ ውስጥ ሊገባ ችሎት በማደናቀፍ ተብሎ ሊታሰር ይገባዋል። ግን ከውጭ ላይ በለበሱት ምክንያት ምክንያቶች ታፍሶ መውሰድ በፍጹም የሰባዊ ነትን ነው የሚያሳየው። አያይዘውም የታሰሩት ዛሬ ፍርድ ቤት ቀርበው የሶስት ሺ ብር ዋስ እንዲያቀርቡ ተጠይቋል ብለዋል። ዜናውን ያደረሰችን አስቴር ምስጋናው ነች። የሲዳ ማርነት ንቅናቄ ሲያን ምሽቱን በወጣው መግለጫ ሕገ መንግስታዊ የክልል የመደራጀት መብት የሚመለከታቸው የመንግስት ባለስልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው ጥያቄው በንጥልጥል ከርቷል። በጊዜውም መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል የሲያን መግለጫ በሀገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሰው በተቃራኒው ግን የለውጥ ተሰራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው አካላት ሁከቱና ብጥብጥ በክልሉ አስነስተዋል። እነዚህ አካላትም ለፍርድ እንዲቀርቡ ገለልተኛ ማጣራትም እንዲደረግ ጠይቀዋል። የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ የመንግስት አካላት የተጣለባቸውን ህዝባዊ ኃላፊነት ከፖለቲካ ጫና በጸዳ መልኩ መወጣት ባለመቻላቸው ምክንያት በሲዳማ ምድር በተፈጠረው አለመረጋጋት በተከሰተው በሰው ህይወትና ንብረት መጥፋት ድርጅታችን የተሰማውን ጥልቅ ሐዘን እየገለጸ ይህን ተግባር ሰፊውን የሲዳማ ህዝብ የማይወክል በመሆኑ በዚህ ድርጊት በቀጥታም ሆነ በተዘዋዋሪ የተሳተፉ በገለልተኛ አካል እንዲጣራና በድርጊቱ ጉዳት የደረሰባቸው አካላትም ተገቢውን ካሳ እንዲፈጸምላቸው ጥያቄያቸውና እንክብካቤ እንዲደረግላቸው እንጠይቃለን ዘገባው የዮናታን ዘብዲዮስ ነው በዚህ በሰሜን አሜሪካ ሎስ አንጀለስና አካባቢው የሚኖሩ ሙስሊም ኢትዮጵያውያን በወቅታዊ የኢትዮጵያ ጉዳይ ላይ መክረዋል በሀገሪቱ ላይ የተደቀኑ ችግሮችና መፍትሄያቸው ላይ ባተኮረው በዚህ ምክክል ላይ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ ኢትዮጵያውያን በሀገራቸው ለሚፈጠሩ ችግሮችም ሆነ ስኬቶች የጋራ ሀላፊነት መውሰድ እንደሚገባቸው መክረዋል ምንድን ነው ይሁን ያለነው? የታለ አክላቃችን ያለን የሚባለው፣ ስነ ምግባራችን መልካምነታችን፣ ያ ነገር አለን የምንባለው ነገራችን የት ገባ? ነውስ አልነበረም? መፈተሽ ይፈልጋል፣ ማየት ይፈልጋል፣ በደንብ ማሰብ ይፈልጋል። የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ የምንሄደው ሂደት እንደ ሀገርም እንደ ማህበረሰብ የማይጠቅም ነው። ዘገባው የዳንኤል በላይ ነው። አድማጮች ላሁን ያሉን ዜናዎች እነዚህ ናቸው። በመቀጠል እንግዲህ ወደ ሌሎች ዘገባዎች እናመራለን። ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው አብራችሁን ከአድማስ ተሻገረው ወደሚቀድሞው ዘገባ ስናመራ በኢትዮጵያ የምርጫ የህግ ረቂቅ ላይ በህዝብ ተወካዮች ምክር ቤት ውይይት ሲካሄድ አርፍዷል። በዚህ ውይይት ላይ የተገኙት የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተወያዮቹ ለተነሱት ጥያቄዎች መልስ ሰጥተዋል። ጽዮን ግርማ ከተሳታፊዎች መካከል ከተወሰኑት ጋር ቆይታ አድርጋለች እንደሚከትሉ ይሰማል። የህዝብ ተወካዮች ምክር ቤት ባደረገው ግልጽ ህዝባዊ የውይይት ጥሪ መሰረት በህግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና ና ዘጠና ስምንት ገጾች ባሉት የምርጫ ህግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የህግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮች ና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል። ማብራሪያዎችም ተሰምተዋል። በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ህግ አንድ አገራዊ ፖለቲካ ፓርቲ ለመመስረት ሶስት ሺህ መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ አስር ሺህ ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም ሰባት መቶ ሀምሳ ያስፈልግ የነበረው ወደ አራት ሺህ እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሀሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሀሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ አስር ሺህ ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል። በእኛ በኩል እንግዲህ ይህንን ያዘጋጀነው ዝም ብሎ በደመ ነፍስ አደለም ትርፊት ተደረገ መጀመሪያ ከዚህ በፊት የነበሩ የምርጫ ህጎች፣ ምንድን ነው የሚሉት፣ በነዚያ የምርጫ ህጎች ውስጥ መስተካከል ይገባቸዋል ሲባሉ የነበሩ፣ በተለያየ መድረክ በትናንት በፖለቲካ ፓርቲዎች በተለያየ መድረክ፣ እነዚህ እነዚህ በአስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩል ያደርጉት፣ ነጻና አስተዋይ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት መጀመሪያ ያደረግነው። ከዛ ኦኬ፣ እነዚህ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ያሉ ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛን ወስደዋልን? ልማት ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮቹ የነበሩትን በእንደዚህ መልኩ ነው። ኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይሄን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይይት ተደርጎበታል። ሌላም ሁለተኛ ነገር ተደርጎበታል። አሁን ደግሞ ከፓርላማ ህዝብ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ህዝብ ነው የሚወክለው። እንግዲህ ይሄ በአሁኑ በስታስቲካዊ ግምቱ መሰረት ከጥራት ከመቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ሊኖሩት ሲገባ ከዛ አስር ሺ ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምጽ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን ቢያንስ ማሳየት መቻል አለበት የሚል ሀሳብ ነው የተነሳ እንዳልሽ ያልተቀበሉት ወገኖች አሉ። በነገራችን ላይ የደገፉትም ወገኖች አሉ። ተቃውሞት ብቻ። ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታአሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል። በነገራችን ላይ እሱም ላይ አሁንም ተሳታፊዎች ኦልታይም ካሳብ ነው ያለው። እኛ እንደ ተረዳ ነው ዛሬ መጀመሪያ ሁሉም ዩኒ አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ መወቅ ያለ ሲሄድ እብረት አይነት ነው እንግዲህ ተነሳበት አሁንም የመነሻ ምክንያቱ ነው ዋናው ወሳኝ እዛ ላይ የመነሻ ምክንያቱ ምንድን ነው የሀገራችን የምርጫ ስርዓት መጣና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማት እና መሳሪያዎች በሙሉ የተጠቀሙ የሚወዳደሩ ሰዎች ራሳቸውን ችለው ከሚመጡት ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳደሮች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አይደለም የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው እናም ያንን ከሳቢ አድርጎ ነው የተነሳው። በሌላም በኩል ደግሞ ካየችው፣ እኔ አስተማሪ ሆኜ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው ኮ ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አይደለም። በተግባር ያለውንም ካየ ነው እና ይሄ የመጨረሻው ውሳኔ ሚሰጠው ፓርላማ ነው የሁላችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለም። ሙያዊ እይታችን የሚሰጥ ነው። በሌሎቹ ወገኖች ሳታፊዎች ተሳታፊዎች ጥያቄዎቻችን አንስተዋል። ፓርላማ ሌሎችን ድል የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል። ዶክተር ጌታሁን የዛሬው ውይይት በጣም ጠቃሚና ረቂቅ አዋጁን በተመለከተ ያሉትን ጉዳዮች የዳሰሰ ነው ብለውታል ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። ከ ከአስር አመታት በፊት የመቀሌ ዩኒቨርሲቲ ተማሪ በነበረበት ወቅት ሕግ ተኮር መረጃዎችን ለማግኘት የገጠመው ችግር የኋላ ኋላ ተጠቃሽ መረጃ ምንጭ ለማቋቋም መነሻ እንደሆነ ይናገራል። ዛሬ በጋቢና ሕግ ከኛ ጋር ቆይታ የሚያደርገው ሊቁ ወርቁ ነው። ሊቁ ወርቁ በ2016 የአውሮፓውያን አቆጣጠር ሕግን በተመለከተ ነጻ አገልግሎት ከሚሰጡ አውታሮች መካከል ተመርጦ የተሸለመው አቤሲን ያለው ድረገጽ መስራች ነው። ሀብታሙ እንግዲህ ሊቁ ወርቁ ከአንተ ጋር ያደረገው ቆይታ የሚጀምረው ድረገጹ የሚሰጠውን አገልግሎት ከሚያስረዳበት ነው። አቢሲኒያ ሎው ዋና አላማው በድረገጽ አማካኝነት የኢትዮጵያ ህጎችንና የፍትህ መረጃዎችን ለተጠቃሚዎች ማድረስ፣ በዚህ ውስጥ የሚካተቱት አንደኛ የፌዴራል እና የክልል ህጎችን፣ ጠቅላይ ፍርድ ቤት የሰጣቸው የሰበር ሰሚ ችሎችን፣ እሱም በዋናነት ለተጠቃሚ እናቀርባለን። ሌሎቹ ደግሞ እነዚህን ህጎች የሚያብራሩ ወይ የሚተነትኑ ወይም ደግሞ ጉድለት አለባቸው ቢሻሻሉ የሚባሉ ጽሁፎች የሚለቀቁበት ነው። ሌላ መብትና ግዴታውን ይወቁ የሚል እና የተለያዩ ለህግ ባለሙያዎች እንዲሁም ለህግ ባለሙያ ላልሆኑ የተለያዩ መረጃዎችን የምናደርግበት ነው። በዚህ አገልግሎት ቀዳሚ ከሆኑት መካከል አንደኛው ይሄ አቢሲኒያ ሎው የተሰኘው የህግ ድረገጽ ነው። መቼ ተቋቋመ? ድረገጹን ውስጥ እንዲያው ለመጀመር መነሻ የሆነው ጉዳይ ምንድን ነው? ሀሳቡ እንዴት ተጠነሰሰ? ሀሳቡ የመነጨው መቀሌ ዩኒቨርስቲ በነበርኩበት ሰዓት ህጎች ስንፈልግ ኦንላይን ላይ በድረገጽ አማካኝነት ማግኘት አለመቻላችን። አንደኛ መቀሌ ከአዲስ አበባ ሩቅ ነው፣ ሁለተኛ ደግሞ ህጎቹን የመሸጫ ሱቅ የነበረው ቦታ ብርሃንና ሰላም አራት ኪሎ አንድ ቦታ ነበረ። ስለዚህ በጣም እጥረት ስለነበረብን፣ ለምንድን ነው ህጎቹን ኦንላይን በቀላሉ ማናገኛ? የሌሎችን በጣም በቀላሉ እናገኛለን። የሌላ ሀገር ሰርች ስናደርግ በተለይ የኮመን ሎ ጁሪስዲክሽን የሚባሉት የእንግሊዝ እና እንግሊዝ ቅኝ ግዛት የገዛቻቸው የቀድሞ ሀገራት እንዳለ ህጎቻቸው አንደኛ እንግሊዝኛ በመሆኑ ሁለተኛ ደግሞ ኦንላይን በመስራታቸው የእነሱን ነው መናገኝ። እኛ ደግሞ ብዙ ህጎቻችን ፈረንሳይና ፈረንሳይ የዛቻቸው ሀገር ነው። አንደኛ የቋንቋ ችግር አለብን፣ እሱን አክሰስ አድርገን ማየት አንችልም። ሁለተኛ የራሳችን የህግ መሸጫ ሱቅ፣ ይህ ሁሉ ለኢትዮጵያ ሁለት ቦታ ብቻ ነው። ከዛ ከወጣ በኋላ ፍት ሚኒስተር ገባ። ፍት ሚኒስተር በአጋጣሚ ሆኖ ኃላፊነቱ ህጎችን ለተጠቃሚዎች ተደራሽ ማድረግ የሚል አላማ ያለው በአጋጣሚ ኢትዮጵያ የህግ ጥናት ማርቀቅ ና ማስረፍ ዳይሬክቶሬት የሚባል ነው ያገባው። ስለዚህ ለብዙዎቹ ህጎች አክሰስ ኖረኝ ነው። በጣም በትልቁ ፕላትፎርም አድርጎ ነው ያለው። ከዚህ ስራ ጋር ተያይዞ እውቅናና ማበረታቻ እንዳገኛችሁም ሰምቻለሁ። በምን ዘርፍ ነው እውቅናውን ያገኛችሁት? ሽልማት ውስጥ የተበረከተላችሁ ከማን ነው? ሳውዝ አፍሪካ ሊ የሚባሉ አሉ። ሌጋል ኢንፎርሜሽን ኢንስቲቱት የሚባል ዩኒቨርሲቲ ኦፍ ኬፕታውን ስያለ አንድ ተቋም አለ። ምንድነው ያደረገው? ተመሳሳይ ነው በአፍሪካ ውስጥ ህጎቻቸውን ኦንላይን ማድረግ፣ በየዘርፉ ከፋፍሎ ህጎቻቸውን ኦንላይን ማድረግ ነበረ። ይህን ኢኒሽቲቭ ይሰሩ ነበር። በአጋጣሚ ነው ኢትዮጵያ ላይ ይህንን ሲፈልጉ አቢሲን ያሉ አገኘ ወደዛ ጋበዙኝ ሄድኩኝ። ዛ የእኛን ተሞክሮ አስረዳናቸው። በጣም በሚገርም ሁኔታ ፖኬት ሎ የሚባል ማንኛውም ሰው ያለ ኢንተርኔት፣ አንደኛው ችግር የነበረው ሎ ኢንተርኔት ችግር ነው። እኛ ኦንላይን ብናደርገው ክፍለ ሀገር ያሉ ሰዎች ግን በኢንተርኔት ችግር ምክንያት ዳውንሎድ ማድረግ አልቻሉም፣ መጠቀም አይችሉም ነበር። ምክንያቱም እስከ አንድ ነው የሚደረጉት ህጎቹ እና ፋይል ሳይዛቸው ትልቅ ስለሚሆን ከዛ ተነስተን ኦፍላይን የሚሰራ ፖኬት ሎ የሚል ስያሜ ነው የሰጡት እነሱ እና የኛን አይዲያ ወስደው አክሮስ አፍሪካ ላይ በአሁን በደንብ እየሰሩበት ነው። ለእኛ ደግሞ ሪኮግኒሽን ኢኖቬሽን ላይ እንደ ፈጠራ ጥሩ ፈጠራ ነው በሚል ዋንጫና የተወሰነ የገንዘብ ሽልማት አደረጉልን። ያንን የገንዘብ ሽልማት ደግሞ ይዘን ሰበሮቹን ወደ እንግሊዝኛ ተረጎሙ ናቸው። በተለይ ለዩኒቨርሲቲዎቹ ትልቁ የሚያስቸግራቸው ሰበሩ ውሳኔ የሚሰጠው በአማርኛ ነው። ለምታውቀው ፌዴራሊዝም ውሳኔዎቹ በተለያዩ ቋንቋዎች መኖር አለባቸው። እሱን እንኳን ባንችል፣ እንደ ለመማር ለማስተማሩ ግን ከሌላው አለም እያነጣጸሩ ለመስራት አንድ ሰዎች የሚሆኑ ቀጥረን ሰበሩን ወደ ከቅጽ አስራ ሰባት ድረስ ቀየርንበት ነው። እስቲ ህልማችሁን ንገረኝ። ይህንን ድረገጽ የት ላይ ማድረስ እንደምትፈልጉ አጋራኝና ይህንን እስካሁን ድረስ ከማሳካት ያገዷችሁን የተወሰኑ ተግዳሮቶችም እስቲ አጫውተኝ። እኛ ወደፊት መሆን የምንፈልገው በጠበቆች በዳኞች፣ ለዓቃቤ ህግ እንዲሁም በህግ ሙያ ውስጥ ለተማሩ ሁሉ ተቀዳሚ የህግ መረጃ ምንጭ መሆን እንፈልጋለን። ወደፊት ከተፈቀደና ደግሞ የኛ ሲስተም አላውም ያረግን ከሆነ እስከሰርተስቴሽን መሄድ ያስፈልጋለን። በእነዚህ ሂደት ውስጥ ያጋጠሙት ችግሮች ብዙ ናቸው። አንደኛ መረጃዎችን ለማግኘት በምናደርገው ጥረት ውስጥ ብዙ የተሳካ አይደለም። መመሪያዎችን ለማግኘት በጣም ተቸግረናል። አንደኛ መስሪያ ቤቶቹ መመሪያው እንዳለ ያውቃሉ፣ ግን መመሪያ ቤት እንዳለ አያውቁም። አንደኛ ችግር እሱ ነው። ሁለተኛው ደግሞ ህጎችን የምናገኘው እዚህ በትልልቆቹ አዋጆችም ደንቦችም ቢሆኑ ስራና ሰላም ሄደን ወይ ገዝተን ከዛ እስካን አድርገን ነው ወይም ደግሞ የህዝብ ተወካዮች ምክር ቤት በድረገጹ አሁን ነው የተሻሻለው። አሁን ከቅርብ ጊዜ ጀምሮ ኦንላይን ያደረጉታል፣ እሱም በየጊዜው አይሰራም። ሁለተኛው ደግሞ የምንሰራውንም ስራ አለመረዳት አለ። ኦንላይን ማድረግ ስራ ነው ብለው የማያስቡ ብዙ ባለሙያዎች አሉ። ሶስተኛው የስራችንን ተቀማን የሚል ፊሊንግ ያላቸው አንዳንድ ባለሙያዎችም እና ዲፓርትመንቶችም አሉ። እሱ እሱ እኛ ላይ ብዙ ተጽዕኖ ፈጥሮብን አሜሪካ ድምፅ ሬዲዮ ጋቢና ቪኤ ነው የምታዳምጡት። ያላችሁት ምርጫችሁ ስላደረጋችሁን እያመሰግንን አብረናችሁ የምናመሻው ኤደን ገረመውና ና ሀብታሙ ስዩም ነን። ቀጣዩ ዘገባ በአንቺ የተጠናቀረ ነው ኤደን ሜላት ዮሴፍ ቤት አባይት የተሰኘ በስርዓተ ምግብ ላይ የሚሰራ ለማህበረሰብ የሚበጅ አገልግሎት የሚሰጥ ድርጅት አጋር መስራችና ስራ አስኪያጅ ናት። የኢትዮጵያን እናቶችና ልጆች አመጋገብ ላይ እየሰራች ስላለው ስራ እንግዲህ ልምዷን አካፍልናለች። እናዳምጠው። ሜላት ዮሴፍ ትባላለች። ካጋሯ ህሊና በለጠ ጋር በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛሉ። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቄያት ነበር። ልጄን ወልጄ ዶክተር ሲሆናት በጣም ተቸግሬ ነበረ። አንቺም ታውቂ ይሆናል። በሴሪላክሰሪፋም የሚባሉ ተዘጋጅተ የሚሸጡ ምግቦች አሉ። እነሱ እንገዛለን ከጠዋት እስከ ማታ ልጆች እሱን ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራች መስራቸች ሊና ያበለጠ እሷ የተሻለ ግንዛቤም የተሻለ እውቀትን ነበራት። በዚህ ጉዳይ ላይ ብዙ ነገሮችን ታስጨብጠኝ ነበር። ምክንያቱም እሷን ለረዥም አመታት እዚህ ሰር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲሁ በተለይ ለመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አየን። ምክንያቱም ከተማ ላይ ያለውን ሰው መግዛት እንዲችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰ እያሳደገ ያለበት ሁኔታ ነው ያለው እና ያንን ሁለታችንም አየነው። ና ላይ ለምን አንሰራም ብለ ስራትን ተቋቋመው። ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ ቀላልና ኪስን የማይጎዱ የምግብ አይነቶችን በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በእሱ ላይ ተመርኩዞ አንድ ሺህ ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ አንድ ሺህ ቀናት ምንድን ናቸው? አንድ ሺህ ቀናት የተባለው እንግዲህ ሁለት መቶ ሰባ እርግዝና ቀናት፣ ሰላሳ ሰላሳ ቀን ዘጠኝ ወር፣ ከዛ ደግሞ ሶስት መቶ ስልሳ አምስት የመጀመሪያው አንድ አመት፣ ከዛ ደግሞ ሶስት መቶ ስልሳ አምስት ሁለተኛው አመት። አንድ ላይ ስትደምራቸው አንድ ሺህ ነው የሚመጣው። ይሄ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ ዓለም ላይ በሙሉ እንደዚህ የሚሰራበት ብለሽ ስትጠይቂ፣ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂ ነው የተመጣጠን ምግብ ካላገኙ በበሽታ የመያዝ እድላቸው በጣም ከፍተኛ ነው። በአካልም ይሁን በአዕምሮ እድገታቸው በጣም ይወሰናል። አሁን የሰባት አመት ልጆችን እኩል ደብረሽ ብታይ አንዳንዱ በጣም ረጅም ይሆናል፣ አንዳንዱ ደግሞ መካከለኛ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንዴ ከተፈጠረ በኋላ ማለት ነው ወደኋላ መልሶች ማስተካከል አትችልም፣ አካል ላይም አይምሮ ላይ የሚመጣውን ጉዳት። ከዛ ሌሎች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አይምሯቸው ማደግ በሚገባው ደረጃ አላደገም። ስለዚህ ተመልሰን ማግኘት የማንችለው ጊዜ ስለሆነና ጉዳቱ መድሜ ልክ ስለሆነ ነው። በጠላይ ብቻ አይደለም፣ ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩት ዓለም አቀፍ ፕሮጀክቶች አሉ። እነሱ በሚሰሩት ፕሮጀክት ስር ምንድን ነው እኛ የሚሰጠ ሰርቪስ ባህሪ ለውጥ ያመጡ የሚችሉ ይዘቶችን ማዘጋጀት ከዛ ደግሞ አሰልጣኞችን ማሰልጠን አካባቢው ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤዎችን ማጥናት ከዛ በዛ መሰረት እና ሊያመጣ የሚችል ነገር ማቀድ እና ያለን ድጋፍ እየሰጠን መስራት ዋነኝነቱን ነው የምንሰራው ያለ ነው። አሁን ገጠር ላይ ስትሄጅ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። የአቅም ጉዳ፣ ያለ ተመጣጠነ ምግቦች ርካሽ ዋጋ አለመገኘት አለ። ስለዚህ ወደፊት ጎን ለጎን ደግሞ ከገበሬዎች ጋር የሚሰራ የምንችልበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን ሚያስጣታች ለባህሪ ለውጥ በማንጣት ችግሩን ሚያስጣታችን በጣም ብዙ ሴክተር ውስጥ ነው የሚነካኩት ሴክተር ነው። ስለዚህ በጣም የተቀናጀ ስራ ይፈልጋል። ሜላት ስታጠቃልልም በሀገሪቷ ውስጥ ያለው የስርአተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርአተ ምግብ ዘርፉ ላይ መዋለ ንዋያቸውን የሚያፈሱ ባለ ሀብቶች አለመኖሯቸውና ዘርፉ መንግስታዊ ላልሆኑ የተራዶ ድርጅቶች ብቻ መጥተው ጉዳዩን አሳሳቢ ያደርገዋል። ስለዚህም ደግሞ ግለሰቦች መዋለ ንዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች። ሄደን እናመሰግናለን አንቺንም እንዲሁም ደግሞ በጣም አነቃቂ የሆነችውን እንግዳሽን ጨምረን ማለት ነው አድማጮች ከጋቢና ቪኦኤ ጋር ናችሁ ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው አሁን እንግዲህ ቀጥለን የምናቀርብላችሁ በመላው ኢትዮጵያ የሚኖሩ ወጣቶችን ህይወትና ጥረት የሚያስቃኙ የዘጋቢዎቻችን ስራዎች የሚደመጥበት ሰዓት ላይ ደርሰናል ትናንት ወሎ ነበር ከምግብ አረሰና ወጣቶች ጋር ዛሬ ደግሞ ወደ አምቦ እናቀናለን በዚያ ለአስራ ሁለት ወጣቶች ሰርቶ የማደር ምክንያት የሆነ ሰው እናገኛለን። ዶክተር ሲሳይ ምረቱ ይባላል። የእንስሳት መኖ ማቀነባበሪያም አሉ። ዶክተር ሲሳይ የወልቂጤ ዩኒቨርሲቲ መምህርም ነው። አስተማሪነትና የመኖ ማቀነባበር ስራውን እንዴት እንደሚያቻችለው እንዲሁም በተያያዥ ጉዳዮች ላይ ከናኮር መልካ ጋር ተጫውተዋል። በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ፣ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምሕረቱ እየከወነ ስላለው አብራራለኝ። ብዙ ጊዜ ከቦታም እጥረት የተነሳ በትእዛዝ ነው የሚሰራው። እኛ የዶሮ የዶሮ ማለቢያ፣ እንቁላል፣ ዶሮ፣ የጫጩ የወተት ወተት የሚያያ እንጨምራለን የወተት መኖ የሚባል የማድለቢያ ብዙ አይነት መኖችን ነው የሚሰራው። ምክንያቱም በትእዛዝ ነው ይህን ስራ የምንሰራው። ያው ቴካዌ እንደሚባለው ቀድመው ያዙናል፣ እኛን እንሰራል። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው። ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ህክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ ሰባት ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለአስራ ሁለት ወጣቶች የስራ ዕድል ፈጥሯል። እንስሳት ሕክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አልችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለው እና ይሄንን አክሴስ ካደረግን በኋላ ነው። በእኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ወደ ዘጠኝ ወንዶች አሉ፣ ኦፕሬተሮችን ጨምሮ። በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው ስራ ከወልቂጤ ዩኒቨርሲቲ ጋር አንዱ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው፣ ገጥም ያለም ጭምር ነገር ግን ያለውን እዛ ያለውን ስኬጁል በደንብ አይና እዚ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለን ነገሮችን ሙያዊ ነገር ነው፣ ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወለም ምንም እያደረግን እየሰራም እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት፣ እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟለው ብዙ ይደርሳል። ከዶክተር ሲሳይ ስራ ፈጠራ ተጠቃሚዎች ወጣቶች መካከል አንዱ ተክሉ ይባላል። ስላገኘው እድልና ከታታሪ ወጣት የቀሰመውን አጫውቶኛል። ዶክተር ሲሳይ ዝቅ ብሎ የሚሰራ ልጅ ነው፣ ታታሪ ነው፣ በቃ ሁሉ ገብ ነው ሁሉም ነገር አዲስ ነገር መፍጠር ይችላል። እግዚአብሔር ፈቅዶ ደግሞ አሁን ዛሬ ይሆ ይሄ ፋብሪካ ራሱ አስገብቶ ከራሱ ተርፎ እኛ ኔም አካባቢውንም እየጠቀመ ነው። እኔ በበኩል ላይ ብዙ ነገር ነው ተማርኩት። አሁን ከሱ ብዙ ነገር ይማራል ብዬ እገምታለሁ። አንድ ስራ ብቻ ሳይሆን ስንት ስራ መስራት ይቻላል። ትልቁ ነገር ፈቃደኛ መሆን ነው። እንደገና ደግሞ ስራ ያለመናቅ ግዴታ በቃ ጉልበት እስካለን ድረስ ዝቅ ብለን መስራትም አለብን። ብዙ ነገር ተምረናል፣ ያስተምራል። ከዩኒቨርስቲ ተመርቆ የመንግስት ስራ በመፈለግ ሁለት ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣኒነት መንፈስ በውስጤ ተፈጥሯል ይላል። እኔ እንደ አንድ ሰው ሁለት ድግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው ነጌ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላምን ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው እየታየ ከሱ የተማርኩት ማለት ነው። ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝ እና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው። በነገራችን ላይ ወጣት ማለት ከእድሜውም አንፃር ካለው ጉልበትም አንፃር ስቶሬጅ ነው። ይሄ ማጠራቀሚያ፣ ጉልበት ማጠራቀሚያ፣ ያለ ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ ደሞዝተኛ ነኝ፣ ጥሩ ደሞዝ ነው የሚከፈለኝ፣ ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን እሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜም እሰራለሁ፣ ከሰራተኞች እኩል ነው የምንሸከመው፣ የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ ማስበው። ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋ ተዘጋጅቷል ለቪኦኤ ናኩር መልካ አምቦ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ዛሬ የምንሰነባበተው በማን ሙዚቃ ነው? ዛሬ መራጩ አንቺ ነሽ። አዎ፣ የሙዚቃ ንግስት ተብለው ከሚጠሩት የኢትዮጵያ የሙዚቃ ንግስት የሆነችው አስቴር አወቀ አዲስ ጨዋ የተሰኘ አልበም አውጥታለች። ከዛ ላይ ናፍቆት የተሰኘውን ጋብዘን ነው የምንሄደው። በጣም እናመሰግናለን። እንግዲህ አስተያየት ካላችሁ በቪኦኤ አማርኛ የፌስቡክ ገጻችን፣ በትዊተር ሃሽታግ ጋቢና ቪኦኤ ላይ አስተያየታችሁን አድርሱን። አብረናችሁ የነበር ነው ኤደን ገረመውና ሀብታሙ ስዩም ነበር። ሞክቤል ያቤሮ አቀናባሪያችን ነው። ደናደሩ ከሙዚቃው ጋር እንተዋችሁ። The ten Tis the time for the Un radio sagale Amerikati.